የአዲስ አበባ ከተማ አስተዳደር በዛሬው ዕለት ለከተማው አርሶ አደሮች ከ42 ሚሊዮን ብር በላይ ወጪ የተገዛና የግብርና ግብዓት እንዲሁም የእርሻ ትራክተሮችን በስጦታ ማበርከቱ ተገለጠ። አስተዳደሩ ቁጥራቸው ከ27 ሺ በላይ የሚሆኑ የተመዘገቡ አርሶአደሮች አርሶ አደሮች እንዳሉት የከተማው ግብርናና አርሶ አደሮች ኮሚሽን አመልክቷል። በተያያዘ ዜና አንዳንድ የአቃቂ ቃሊቲ ክፍለ ከተማ አርሶ አደሮች ለአሜሪካ ድምፅ በሰጡት አስተያየት አርሶ አደሮች ከአዲስ አበባ ከተማ እየተገፉ ነው የኖሩት ይላሉ። ፀሐይ ዳምጠው ተከታትለዋለች። ወጣት አርሶ አደርና የአርሶ አደር ልጅ ተመዝገን ተሾመ እንደሚለው ከዚህ ቀደም አዲስ አበባ ውስጥ የከተማ ግብርና እንጂ በሰፊው አርሶ ለገበያ ምርቱን የሚያቀርብ አርሶ አደር አላት ብሎ የሚያስብ አልነበረም ይላል። ወጣቱ የግብርና ግብአቶችን ለመፈለግ ወደ ዱከምና ገላን ከተሞች መሄድ አለብን ካለ በኋላ አሁን በምን አይነት ሁኔታ ውስጥ እንደሚገኙ አብራርቷል። ከዚህም በፊት የነበረው የአስተዳደር አኗኗር አዲስ አበባ ውስጥ የሚኖር አስተዳደር የለም የሚል ነበረ። ከዚህም የነበረው መንግሥት አገዛዝ ማለት ነው እና እርሻችን እንኳን በምናርስበት ሰዓት ምንም አይነት ድጋፍ አይደረግልንም ነበረ። ምርጥ ዘርም መዳመሪያም ለመግዛት ኦሮሚያ ክልል ሄደን ነው ከአዋሳኝ ሄደን ነበረ የምንወስደው ጎረቤት ክልሎች ሄደን ማለት ነው። ከዛ ከነሱ ጋር በመሆን መዳበሪያችን ከዛ ነበር የምንገዛ። በጣም እንግልት ነበረብን። አሁን ግን ይሄ መንግስት ከመጣ ወዲህ አስተዋደርን ደግፈን ከያዝ ይህ አስተዋደር ለዚህ ከተማ ወሳኝ ሚና የሚጫወት ነው። የዚህ ከተማ የምግብ ዋስትና አስተዋደር ነው በሚል አንድም መሬት ጾም ማደር የለበትም በሚል አስተዋደሩን በከተማ ግብርና በባለሙያዎች እየተደገፈ አስተዋደሩ እርሻውን በአግባቡ እንዲያርስ ወደ ዘመናዊ እንዲቀየር እያደረጉ ነው። ከዛ ውጪ የተለያየ ድጋፍ እየተደረገልን ነው። መዳበሪያም ምርጥ ዘርም አምጥቶ እየደገፉን ነው። ዛሬ ትራክተር መጥቷል። በትራክተር እያረስን ነው። ቀጣይ ግን ይስተካከልናል ብለን ተስፋ የምናረገው የመንገድ ጉዳይና የመብራት ጉዳይ ለአስተዳደሩ ቢፈታ ትልቅ ነገር ነው። ይሄ መልእክቴ ነው ማስተላልፎ። መብራት የለንም እንዳስተዳደር፣ መንገድም ውስጥ ለውስጥም የለንም። ያው አስቸጋሪ ነው፣ ጭቃ ነው፣ ክረምት ላይ እንቸገራለን። ይሄ ከተስተካከለ መብራትና መንገድ ቢሰራልን ትልቅ ነገር ነው። ምክንያቱም በከተማ ግብርና ተደራጅተን መስራት እንፈልጋለን። ከብቶች ማደለም እንፈልጋለን። የወተት ላም መስራት እንፈልጋለን ግን የውሃ ችግር አለብን። ምክንያቱም ውሃ ለመጠጥ ለራሳችንም እንቸገራለን። ውሃ ቢኖርና ማብራት ቢኖር በከተማ ግብርና ትልቅ ስራ መስራት እንችላለን። ባለሀብት አርሶ አደር ለመሆን ምን የሚገድብንም የለንም። ተስፋም አለንም እንሆናለን ብለን ወይዘሮ መሰረት ደዩ አቃቂ ቃሊቲ ክፍለ ከተማ ውስጥ የሚኖሩ ግንባር ቀደም አርሶ አደር ናቸው። የዘጠኝ ልጆች እናት መሆናቸውን የተናገሩት ወይዘሮ መሰረት ጤፍ፣ ሽምብራ፣ ምስርና ስንዴን በሰፊው ያመርታሉ። ከ10 ሄክታር በላይ የእርሻ ማሳ እንዳላቸውም ገልጸዋል። ከዚህ ቀደም እንደ አዲስ አበባ ከተማ መስተዳደር ነዋሪም ታይተን አናውቅም፣ በከተማዋ አርሶ አደሮች የተረሱ ነበሩ ሲሉም ይናገራሉ። በፊት እኔ ምንም ያየው ነገር የለም። ኮታ ክፈሉም እያሉ ገበሬ እያባሳጩ ነው። አሁን ደግሞ ብዙ አለም ነው። አሁን ያየናል ከድሮ አሁን በጣም በጣም የተሻለ እኔ በጣም ደስ ብሎኛል። አሁን ልጆቻችን በደስታ እናስተምራለን የተማሪ ውጤት ያገኘውን እናስመርቃለን በደስታ ምንም ችግር ያለንብን። እኚህ እናትና አምስት ሴት አርሶ አደሮች ለሌሎች አርአያ በመሆናቸው ከከተማዋ መስተዳደር አንዳንድ ጄኔሬተር በስጦታ ተበርክቶላቸዋል። የአዲስ አበባ ከተማ ምክትል ከንቲባ ወይዘሮ አዳነች አቤቤ ባስተላለፉት መልእክት ምግባችን ከደጃችን የሚለውን መሪ በመከተል የምግብ ዋስትናን ማረጋገጥ አለባችሁ ሲሉ ተናግረዋል። ሁልጊዜ ምግብ እጥረት ሀገራችን ላይ ተፈጥሮ የምን ለምን ህዝቦች ተደርገን የተሳልንበት ስዕል ከኛ ጋር መቀጠል የለበትም እያልን ለአእምሯችን እየነገርን ነው መስራት ያለብን። እንደዛ ስንሰራ ነው የምንለወጠው። እንደዛ ስንሰራ ነው የኑሮ ውድነት የሚቀረፈው። እንደዛ ስንሰራ ነው በእያንዳንዳችን ሕይወት ውስጥ ለውጥ የሚመጣው ሀገራችንም የምትበለጽገው አዲስ አበባ ደግሞ የብልጽግናችን ተምሳሌት የምትሆነው በነዋሪዎቿ በህዝቦቿ ትጋት ነው። ስለዚህ ሁሉም በየዘርፉ መትጋት ይገባዋል። የከተማ መስተዳደሩ አርሶ አደሮችን በማቀፍ አስፈላጊውን ድጋፍ ያደርጋል ብለዋል ምክትል ከንቲባዋ። የአዲስ አበባ ከተማ አርሶ አደሮችና የከተማ ግብርና ኮሚሽን ኮሚሽነር መኮንን ለእንጂ ሰው በበኩላቸው ከዚህ ቀደም አርሶ አደሮች ለልማት እያሉ ማፈናቀል እንጂ ማደራጀት የእርሻ መሬታቸውን አርሶ እንዲጠቀሙ አይደረጉም ነበር ካሉ በኋላ ይህ ኮሚሽን ከተቋቋመ ወዲህ ያለውን ሁኔታ አብራርተዋል። አርሶ አደሮቹ በጣም ተጎድተዋል። በከተማ መስፋፋት ምክንያት ማንኛውም ሰው መጥቶ፣ እንዲሁም ደላሎች አርሶ አደሮችን እያታለሉ ከመሬታቸው ሲያፈናቅሏቸው ነበር። እናም አሁን አርሶ አደሮቹ ከተማዋ ስለለማች ከከተማዋ ጋር መልማት አለባቸው ተብሎ ስለ አርሶአደሮቹ አደሮቹ ያገባኛል የሚል አንድ የአዲስ አበባ አርሶ አደሮች እና የከተማ ግብርና ኮሚሽን ከለውጡ ወዲህ ተቋቁሟል። እነዚህ አርሶ አደሮች እንደ ማንኛውም የሀገሪቱ ዜጋ አስፈላጊውን ነገሮች ማግኘት አለባቸው እንጂ መሬታቸው ተነጥቆ መፈናቀል የለባቸውም በሚል መርህ ትኩረት ተሰጥቷቸው እየተሰራ ነው። አሁን እየሰራን ያለነው አዲስ አበባ ስንት አርሶ አደሮች አሏት የተፈናቀሉትስ፣ እንዲሁም አሁን መሬታቸውን ይዘው ያሉትስ ምን ያህል ናቸው የሚሉትን መረጃዎች እያደራጀን ነው። የከተማ ግብርና መስፋፋት ላይም እየሰራን ነው። አርሶ አደሮቹ በአዲስ አበባ ከተማ ውስጥ እየኖሩ ውሃ፣ ማብራት፣ መንገድ፣ ትምህርት ቤት እና ጤና ጣቢያ እንደሌላቸው ተናግረዋል። አርሶ አደሮቹ በአነሱት ችግሮች ላይ ኮሚሽነር መኮንን ለእንጅሶ መልስ ሰጥቷል። አሱማ አሱማ ፍንፍኔ ከስ ጅሩ መቃን ፍንፍኔ እዚህ አዲስ አበባ ውስጥ ያሉት በአዲስ አበባ ነው የሚጠሩት። ነገር ግን ትምህርት ቤት፣ የጤና ተቋም፣ ውሃ፣ መብራት እና መንገድ እውነት ነው የላቸውም። ግን እንደ አዲስ አበባ ማንኛውም ነዋሪዎች ወረፋ ጠብቀው ያገኛሉ ካልን መቼም አይደርሳቸውም። ስለዚህ በአርሶ አደሮች እና ከተማ ግብርና ኮሚሽን በልዩ ሁኔታ ከኤሌክትሪክ ኃይል ጋር በመነጋገር የመብራት መሰረተ ልማት እየገነባንላቸው ነው። አንዳንዶቹ ጋር ቆጣሪ ደርሷል። ውሃም መንገድም እንዲሁ ትምህርት ቤቶችም የተጀመሩ አሉ። አሁንም መሰራት ይጠይቃሉ። አዲስ አበባ ሰፋፊ የእርሻ መሬት ያላቸው ስድስት ክፍለ ከተሞች አቃቂ ቃልቲ የካ፣ ለሚኩራ ቦሌ፣ ኮልፌ ቀራኒዮና ንፋስ ስልክ ላፍቶ መሆናቸው ተገልጿል። ስድስት የእርሻ ትራክተሮችና የግብርና ግብዓቶችም ለአርሶ አደሮች ዛሬ ተበርክቶላቸዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ